አማ ሰገንታ አፋን አማራቱ እትፉፈ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በኦሮሚያ ክልል በኢትዮጵያ መንግስት ላይ የተቀሰቀሰው ተቃውሞና ና አመፅ አንድ አመት ሞላው። ራኮን ኩኒ አላ አማ ደማጅሮ ከናኒ ባየ ራኮ ጉዳዳ ይሄ ችግር አሁን ባለበት ሁኔታ በጣም አሳሳቢ ነው። ወደፊት ህዝቡ ላይ ትልቅ አደጋ የሚያስከትል ነው። እስካሁን ብዙ አደጋ ደርሷል። ብዙ ህይወት ጠፍቷል። የሪዮ ኦሎምፒክ የማራቶን የብር ሜዳሊያ አሸናፊው አትሌት ፈይሳ ሌሊሳ ነው፣ በትናንትናው ዕለት በአውሮፓ ህብረት ለፓርላማ አባላት በኢትዮጵያ ጉዳይ ላይ ባተኮረ ዘገባ የምስክርነት ቃል ከሰጠበት የተወሰደ ነው። ሌሎች ኢትዮጵያውያንም የምስክርነት ቃል አሰምተዋል። ሙሉ ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። ከፍተኛ ትንቅንቅ የታየበት የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አብቅቶ ሰላማዊ የስልጣን ሽግግሩ ተጀምሯል። ዘገባ አለን። የዓለም መሪዎች ከትናንት በስቲያ ማክሰኞ በተጠናቀቀው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ዶናልድ ትራምፕ በተመረጡበት አስገራሚ ድል ዙሪያ አስተያየት መስጠት ቀጥለዋል። አንገብጋቢ ባሏቸው የዓለም ጉዳዮች ዙሪያም አሜሪካ የምትከተለውን አቋም ተመራጩ ፕሬዚዳንት ትራምፕ ይቀይራሉ ሲሉ የውጭ ፖሊሲ ተንታኞች እየተናገሩ ነው። የዚህንም ዝርዝር ይዘናል። ከዓለም ዜና መካከል የሚበዙት የዩናይትድ ስቴትስን ፕሬዝዳንታዊ ምርጫ የሚመለከቱ ናቸው። በተለይም ውጤቶቹ ዶናልድ ትራምፕ በአሁኑ ሰዓት ዋይት ሀውስ ሄደው ከፕሬዚዳንት ኦባማ ጋር መገናኘታቸው ተገልጧል። ንግግራቸውን አብቅተዋል። ጥያቄና መልስ አልወሰዱም። በተጨማሪም ዶናልድ ትረምፕ በአስተዳደራቸው አፍሪካ ላይ የሚኖራቸው አመለካከትና እምነት ምን ይሆናል የሚል ዘገባም አለ። ጠናስጥልን፣ እንደምናመሻችሁ ክብረትና ክብረን አድማጮች የቀጣዩን የዩናይት ስቴትስ ፕሬዚዳንት አስተዳደር ገጽታ የሚቃኝ ትንታኔ ዘገባና ሌሎችም በሁለተኛው አጋማሽ ይዘን ቀርበናል። ከዛሬ ሐሙስ ህዳር 1 2009 ዓም ም የዩናይት ስቴትስ ፕሬዚዳንታዊ ምርጫ ነክ ርዕሶች በርከት ያሉበት ዝግጅታችን ጋር አስተናጋጆች አሉ አከበደና አዲሱ አበበንን። ንጉሥ ታምሬ ፕሮግራሙን ይመራል ከቴክኒክ መሐንዲሱ ጆ ጊል ጋር በመሆን ቅድሚያ የሰዓቱን የዓለም ዜና የዩናይትድ ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትረምፕ የመጀመሪያውን የሆዋይት ሀውስ ጉብኝት ዛሬ ሐሙስ አድርገዋል። በዚህም ከፕሬዚዳንት ባራክ ኦባማ ጋራ በሰላማዊ የሥልጣን ሽግግር ዙሪያ ውይይት አድርገዋል። እንደ አውሮፓ አቆጣጠር ጥር 20 ወይም ጥር 12 ቀን ቃለ መሐላ ለሚፈጽሙት ተመራጭ ፕሬዚዳንት ዶናልድ ትራምፕ የመንግሥት መስሪያ ቤቶች ሁሉ ትብብራቸውን እንዳይነፍጓቸው ሚስተር ኦባማ አሳስበዋል። ትራምፕ በዋይት ሀውሱ ጉብኝታቸው የፕሬዝዳንት ኦባማን ልምድና ምክር እንደሚሹም ገልጠዋል ከሁለቱ ግንኙነት አስቀድሞ ከዋይት ሀውስ የወጣ መግለጫ እንዳመለከተው ሰላማዊ የስልጣን ሽግግር የአሜሪካ ዲሞክራሲ መሰረታዊ መገለጫ ወይም መርህ ነው ማለቱ ታውቋል። ተመራጩ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ቢሮአቸውን ተረክበው ስራ ለመጀመር የሚያደርጉት መሰናዶ አንድ ብለዋል። በዚህም በምርጫ ዘመቻቸው ወቅት ካስተላለፏቸው መልእክቶች ውስጥ ለአንዳንድ የዩናይት ስቴትስ ሸሪቅ ሀገሮች ጸጥታና ደህንነትን የሚመለከቱ ዋስትና ሰጪ ንግግር እያደረጉ እንደሆነ ታውቋል። ይህ በእንዲህ እንዳለም ሚስተር ትራምፕ ከፕሬዚዳንት ባራክ ኦባማ ጋር ዛሬ ሐሙስ በዋይት ሀውስ ቤተ መንግስት ተገናኝተው ቃለ መሐላ ከፈጸሙ ከመጪው ጥር 12 ቀን በፊት የስልጣን ርክክብ በተመለከተ ይወያያሉ ተብለዋል። ቀደም ብሎ እንደተገለጠው ፕሬዚዳንት ኦባማ ሂላሪ ክሊንተን ምርጫውን እንዲያሸንፉ ከፍተኛ ቅስቀሳ ሲያደርጉላቸው እንደቆዩ የሚታወቅ ሲሆን በፍጻሜው ምሽት ሲናገሩም ሽንፈት መቀበል ከባድ እንደሆነ መናገራቸው አይዘነጋም አሜሪካውያን ዶናልድ ትራምፕን ቀጣዩ የአገሪቱ ፕሬዚዳንትን አድርገው መርጠዋል። እናም መራራና ከፋፋይ የሆነው የምርጫ ዘመቻ ካበቃ በኋላ የአሜሪካ ዲሞክራሲ መሰረት የሆነው ሰላማዊ የስልጣን ሽግግር ሂደት ተጀምሯል። ይህ በእንዲህ እንዳለ ቀደም ሲል እንዳል ነው ዛሬ በዋይት ሀውስ ሁለቱ ማለትም ተመራጩ ፕሬዚዳንት ዶናልድ ትራምፕና በስልጣን ላይ የሚገኙት ፕሬዚዳንት ኦባማ ተገናኝተው የሀሳብ ልውውጥ አድርገዋል። የጃፓኑ ጠቅላይ ሚኒስትር በሌላ በኩል ደግሞ ሺኖ አቤ ከተመረጡ ከተመራጩ ፕሬዚዳንት ዶናልድ ትራምፕ ጋራ ውይይት አድርገዋል። ይህም የተመለከተው ወይም በዚህ ረገድ የታየው በአውሮፓ ወይም በእስያ አካባቢ ያሉ አገሮች በተለይም የዩናይትድ ስቴትስ ሸሪክ አገሮች በዶናልድ ትራምፕ ጋር የሚኖራቸውን ግንኙነት የተመለከተ ይሆናል። የጃፓን ጠቅላይ ሚኒስትር ሺንዞ አቤ ከተመራጩ ከተመራጮች ፕሬዚዳንት ዶናልድ ትራምፕ ጋር ባደረጉት ውይይትም የሁለቱ አገሮች ወዳጅነት ቋሚና ዘላቂ እንደሆነ አስረግጠዋል። ከደቡብ ኮሪያዋ ፕሬዝዳንት ፓርክ ጊዩንሃይ ጋር ደግሞ ዛሬ ሐሙስ በቴሌፎን ሲነጋገሩ ከእናንተ ጎንነን ወደፊትም ይሄ አቋማችን አይለወጥም ማለታቸውን ሶል ውስጥ ይፋ የሆነ መግለጫ አመልክቷል። ዶናልድ ትራምፕ የዩናይት ስቴትስ ፕሬዚዳንት መሆናቸው አፍሪካ ውስጥ የሚኖረውን አንድምታ የሚመለከት፣ አንዳንዶች ተደስተዋል፣ አንዳንዶች ተጨንቀዋል ይላል። ሌሎች ደግሞ አልሞቃቸው አልበረዳቸው ስሜትም አልሰጣቸው ይላል። ይሁን እንጂ አፍሪካውያን የዶናልድ ትራምፕ የፕሬዚዳንትነት ዘመን በአፍሪቃ ላይ ምን አይነት የፖለቲካ ኢኮኖሚያዊና ማህበራዊ አንድምታ ይኖረው ይሆም ብለው መጠየቃቸው አልቀረም። ቦይቴ ማርክ አልሲስ የአይቮሪኮስት ውስጥ በሚገኘው አብጃን ዩኒቨርሲቲ ተቋም ውስጥ የፖለቲካ ተንታኝ ናቸው። እንደ አውሮፓውያን ህዝብን አቆጣጠር በ2000 ዓ ም በስራ ላይ የዋለው የአገዋ የአፍሪካ እድገትና እድል ህግ ለውይይት ጠረጴዛ ላይ ቀርበዋል ነው ያሉት። በአፍሪቃና በዩናይት ስቴትስ መካከል ያለውን የንግድ ስምምነት በተመለከተ ለረዥም ጊዜ የተካሄደ ጥናት መኖሩን የጠቆሙት ተንታኙ አሁን በሚካሄደውም ጥናትና ውይይት አዲስ ነገር መከሰቱ አይቀሬ ነው ብለዋል። በዚህ አኳያ ሚስተር ትራምፕ አዲስ ህግ ሊያወጡ ወይም የተለየ መመሪያ ሊከተሉ እንደሚችሉ ሌሎች አፍሪቃውያን ስጋታቸውን እያመለከቱ ነው። ከዚሁ ከዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ዙሪያ ሳንወጣ ማክሰኞ እለት ፕሬዚዳንታቸውን የመረጡት አሜሪካውያን ደግሞ ረጅም ጊዜ ከፈጀውና መከፋፈልን ከፈጠረ የምርጫ ሂደት በፍጥነት ለማገገም ለቀጣዩ ፕሬዚዳንት ዶናልድ ትራምፕ እድል እንዲሰጡ አብሮነታቸውን እንዲያጠናክሩም የሀገሪቱ መሪዎች እየወተወቱ ነው። ይህ በእንዲህ እንዳለ ግን የትራምፕ ፕሬዚዳንትነት አልዋጥ ያላቸው በሺ የሚቆጠሩ አሜሪካውያን በተለያዩ የዩናይትድ ስቴትስ ክፍለ ግዛቶች ሰልፍ አካሂደዋል። የቪኦኤ ዘጋቢዎች ከኒውዮርክም ከዋሽንግተንም ዘገባ አስተላልፈዋል። በመጽሔት ላይ እናቀርበዋለን። በምረጡኝ ዘመቻቸው ወቅት የእስልምና እምነት ተከታዮች ወደ አሜሪካ እንዳይገቡ አግዳለሁ ባሉት በተመራጩ ፕሬዚዳንት ዶናልድ ትራምፕ አዲስ አመራር ሙስሊም አሜሪካውያን የተለመደ ኑሯቸውን ቀጥለዋል። በአሁኑ ወቅት ግን ተመራጩ ፕሬዚዳንት ዶናልድ ትራምፕ በዚህ የጅምላ እገዳ ፈንታ በሽብርተኝነት ከሚጠረጠሩ ሀገሮች ወደ አሜሪካ የሚገቡ ሁሉ ጥብቅ ምርመራ እንዲደረግባቸው እየተናገሩ ነው። የቀደመ ንግግራቸው ግን ብዙ ሙስሊም አሜሪካውያን ከምርጫ ብቻ ሳይሆን ለሚስተር ትራምፕ ድምፅ ከመስጠት እንዲታገዱ ነበር ሲሉም አልተዘነ እንደ ነበር አይዘነጋም። እናም ባለፈው ማክሰኞ ማታ የምርጫ ሂደቱን በተለይ በሚሽጋን ክፍለ ግዛት ውስጥ በቴሌቪዥን ሲከታተሉ የነበሩ በርካታ የእስልምና እምነት ተከታይ አሜሪካውያን በውጤቱ እጅግ መደደቃቸውን ለአሜሪካ ድምፅ ገልጸዋል። የሩሲያ መንግሥት ባለስልጣናት ከዶናልድ ትራምፕ የምርጫ ዘመቻ አባላት ጋር ከማክሰኞ ምርጫ አስቀድሞ መገናኘታቸውን የሩሲያዋ ምክትል ውጭ ጉዳይ ሚኒስትር ሰርጌይ ሪያብኮቭ አስታውቀዋል። እርግጥ ብዙዎቹን አባላት እናውቃቸዋለን ሲሉ ለኢንተርፋክስ ዜና አውታር የገለጡት የሩሲያው ባለስልጣን ቀድሞውንም በዩናይትድ ስቴትስ መንግስታዊ አመራር ውስጥ ከፍተኛ ቦታ የነበራቸው እንደሆኑ ግልጥ ነው ብለዋል። የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይዋ ደግሞ ማሪያ ዛካሮቫ ለብሉምበርግ ዜና ምንጭ ሲናገሩ የሩሲያ ባለስልጣናት ከዶናልድ ትራምፕ የምርጫ ዘመቻ አባላት ጋር መገናኘት እንደ አዲስ ነገር ሊታይ አይገባም ይላሉ። በዘመቻ ወቅት ዶናልድ ትራምፕና የሩሲያ መሪ ቭላድሚር ፑቲን እርስ በርስ ሲደናነቁና የጋራ ግንኙነቱንም ለማጠናከር ፍላጎት እንዳላቸው ሲገልጡ እንደነበር አይዘነጋም። በመጨረሻም ደቡብ ምስራቅ ቱርክ ውስጥ በአንድ የወረዳ ገዢ መኖሪያ ቤት ላይ የደረሰ ፍንዳታ ገዢውን ጨምሮ ሶስት ሰዎች ማቁሰሉ ተገለጠ ፍንዳታው የደረሰው ሶሪያን ከሚያዋስነው ማዕዲን ክፍለ ግዛት አርባ ኪሎ ሜትሮች ርቀት ላይ በምትገኘው ዳሪክ በተባለች ከተማ እንደሆነም ታውቋል። የቱርክ መንግስታዊ ዜና አውታር እንደዘገበው አደጋው የተቃጣው ፒኬኬ ከሚባለው የኩርዲስታኑ የሰራተኞች ማህበር ሽምቅ ተዋጊዎች ሲሆን የደህንነት ሰራተኞች ለጥቃቱ ተጠያቂ የሆኑትን አባላት በማሰስ ላይ መሆናቸውም ተገልጠዋል። የፒኬኬ ሸማቂዎች ደቡባዊ ምስራቅ ቱርክ ውስጥ እንዲህ አልፎ አልፎ ጥቃት እንደሚፈጽሙም ይታወቃል። በመንግስትና በሽምቅ ተዋጊዎቹ መካከል እንደ አውሮፓውያን ዘመን አቆጣጠር በ1984 ዓ ም አንስቶ በተካሄዱ ግጭቶች ከ4 ሺህ ህዝብ በላይ ህይወቱን ማጣቱም ተመልክቷል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን ማይክራፎን ንትኖ አልከፈቱ በዓለም ዜና የተጀመረው ልዩ ፕሮግራም በ19 በ22 ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከምሽቱ አራት ሰዓት ይቀጥላል። አድማጮቻችን ቆየት ብለው በርከት ያሉ ዘገባዎች ቀደም ብለም መግቢያው የጠቀምናቸውን ጨምሮ ይቀርባሉ። ቀጣዩን የዩናይትድ ስቴትስ ፕሬዝዳንት አስተዳደር ገጽታ የሚቃኝ የትንታኔ ቅንብርም ሌሎች በሁለተኛው አጋማሽ ይቀርባሉ። አሁን ታዲያ በቀጥታ ወደ ዕለቱ አብርስ በኦሮሚያ ክልል በኢትዮጵያ መንግስት ላይ የተቀሰቀሰው ተቃውሞና አመፅ አንድ ዓመት ሞላው። በኢትዮጵያ ትልቁን ቁጥር ለሚይዘው የኦሮሞ ማህበረሰብ የተቃውሞ መነሻ የሆኑት የፖለቲካ ነጻነትና ፍትሐዊ የመጣኔ ሀብት ክፍፍል የተመለከቱ ጥያቄዎች ዛሬስ ተመልሰው ይሆን? የአሜሪካ ድምፅዋ ማርታ ቫንዶርፍ ከብራስልስ ባጠናቀረችው ዘገባዋ ታነሳዋለች። በሌላ በኩል የኦሎምፒክ ማራቶን ባለ ድሉ አትሌት ሌሊሳ ፈይሳ የግንቦት ሰባቱ ዶክተር ብርሃኑ ነጋ ና የኦሮሞ ፌዴራሊስቱ ዶክተር መረራ ጉዲና በብራስልስ አውሮፓ ህብረት ጽህፈት ቤት ተገኝተው በኢትዮጵያ እየተፈጸመ ነው ያሉትን የመብት ጥሰት መናገራቸውን ጠቅሳ ያደረሰችን ዘገባም ዝርዝር አለው ይሄን ዝርዝር ጽዮን ግርማ ታቀርባለች በኢትዮጵያ ባለው የተቃውሞ እንቅስቃሴ ውስጥ የኦሎምፒክ ሯጩ አትሌት ፈይሳ ሌሊሳ ስሙ ጎልቶ የሚነሳ የተቃውሞ አጋር ነው በዘንድሮ የሪዮ ኦሎምፒክ ላይ የማራቶን የብር ሜዳሊያ አሸናፊው አትሌት ፈይሳ በውድድሩ ማጠናቀቂያ ላይ እጆቹን ወደ ላይ በማጣመር በኢትዮጵያ የኢትዮጵያ መንግስት ለመቃወም መለያ የሆነን ምልክት በማሳየቱ ነበር የዓለምን ትኩረት የሳበው። አትሌት ፈይሳ ይህ ተቃውሞ በተቀሰቀሰበት አንደኛ ዓመት በትላንትናው እለት በብራስልስ አውሮፓ ህብረት ጽህፈት ቤት ተገኝቶ በኢትዮጵያ አሁን ያለው ሁኔታ በዚሁ ከቀጠለ አደገኛ ችግር ይፈጠራል የሚል ስጋት እንዳለው ለህብረቱ የፓርላማ አባላት አስረድቷል። ረኮንኩኒ አላ አማ ደማጅሮ ከናኒ ባዬ ረኮ ጉዳዳ ባዬ ይሄ ችግር አሁን ባለበት ሁኔታ በጣም አሳሳቢ ነው። ወደፊት ሕዝቡ ላይ ትልቅ አደጋ የሚያስከትል ነው። እስካሁን ብዙ አደጋ ደርሷል። ብዙ ሕይወት ጠፍቷል። አሁን እኔ እያደረግኩ ያለሁት ከዚህ በፊትም በተለያዩ ዓለም አቀፍ መድረኮች ላይ ተገኝቼ እንዳደረግሁት ሁሉ ችግሩን ማሳወቅ ነው። ለምሳሌ አሁን ኢንተርኔትና ብዙሃን መገናኛ ተዘግቷል። መንግሥት ከሚያስተላልፈው መረጃ ውጭ ህብረተሰቡ ምንም መገናኛ ብዙሃን የለውም። ሌሊሳ አያይዞም አሁን በኢትዮጵያ የህዝብ ድምፅ በመታፈኑ ምክንያት በርሱ በኩል በተቻለ ሁሉ ችግሩን ለዓለም ህዝብ ለማሰማት እየጣረ መሆኑን ተናግሯል። ሁለተኛው ተናጋሪ ዶክተር ብርሃኑ ነጋ ነበሩ። ዶክተር ብርሃኑ የአርበኞች ግንቦት ሰባት ሊቀመንበር ሲሆኑ የኢትዮጵያ መንግስት ድርጅታቸውን በአሸባሪነት ፈርጆ መንግስትን በኃይል በመገልበጥ ክስ ወንጅሎ በሌሉበት የሞት ፍርድ የተፈረደባቸው ሰው ናቸው። ዶክተር ብርሃኑ ቀጣዩ ስድስት ወራት ኢትዮጵያ ወዴት እየሄደች እንደሆነ ማሳያ ነው የሚል እምነት አላቸው። በኢትዮጵያ አሁን ያለውን ሁኔታ ለአውሮፓ ህብረት ፓርላማ አባላት ሲያስረዱም የተፈጠረው ውጥረት ከቁጥጥር ውጭ ሆኖ የከፋ ጉዳት ከማስከተሉ በፊት ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ከፍተኛ ግፊት ሊያደርግ ይገባል ብለዋል። የዚህ አስተዳደር ወዳጆች ያደርጋሉ ብዬ ተስፋ የጣልኩት በኢትዮጵያ በሁከት ወደ ሥልጣን ለመምጣት የሚደረግ ጉዞ እንዳከተመለት ሊያሳስቡ ይገባል ብዬ ነው። አማራጮች መፈለግ አለባቸው የሚል ጽኑ እምነት አለኝ። ይህም አማራጭ ጊዜው ሳዘጋይ በፍጥነት በአደጋ ላይ ያለውን ሁኔታ መሬት ማስያዝን ይጠይቃል። በኢትዮጵያ በኦሮሚያ ክልል ተቃውሞ የተቀሰቀሰው ከአዲስ አበባ በስተ ምዕራብ ሰማንያ ኪሎ ሜትር ርቀት ላይ በምትገኘው ጊንጪ ከተማ በህዳር ወር መግቢያ ላይ ነበር። በአዲስ አበባ ዙሪያ ተግባራዊ ይደረጋል ተብሎ የነበረውን የማስተር ፕላን ንድፍ የኦሮሞ ገበሬዎችን ያፈናቅላል በሚል ነበር ተማሪዎች የተቃወሙት። የዛሬ ዓመት ይህ ተቃውሞ ከመቀስቀሱ አስቀድሞ ከአንድ ዓመት ከስድስት ወር በፊት ተመሳሳይ ተቃውሞ ተቀስቅሶ ነበር። ከዚህ ቀደሙ ያገረሸውና ልክ የዛሬ ዓመት በግንጭ የተቀሰቀሰው ተቃውሞ ወደ ሌሎች ቦታዎች ወዲያውኑ ነበር የተዛመተው። የተቃዋሚዎቹ ጥያቄም መጀመሪያ ባነሱት የመሬት ዝርፊያ ሊቆም ይገባል ጥያቄ ተወስኖ አልቆመም። ተቃውሟቸው ወደ ሌሎቹ የሀገሪቱ ክፍሎች በተስፋፋ ቁጥር ጥያቄውም የብሔር የበላይነት ይቁም፣ የፖለቲካ ነጻነት ይከበር፣ ፍትሀዊ የኢኮኖሚ ተጠቃሚነት ይኑር የሚሉ ጥያቄዎችንም ጨምሯል። በዚህ የተቃውሞ ጊዜም በመቶዎች የሚቆጠሩ ሰዎች ሞተዋል። በሺዎች የሚቆጠሩ እስር ቤት ናቸው። እንዲሁም አሁን ኢትዮጵያ ለስድስት ወር በሚቆይ አስቸኳይ ጊዜ አዋጅ ስር ናት። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ባለፈው ሳምንት መንግስት የካቢኔ አባላቱን እንደገና በማዋቀር የወሰደው እርምጃ አሁንም ከተቃውሞ ጥያቄ ጋር የማይመጣጠን የተራራቀ ምላሽ እንደሆነ ይናገራሉ። መንግስት ከተቃዋሚ ፓርቲዎች ጋር ተቀምጦ በጠረጴዛ ዙሪያን ለንግግር ራሱን ካላዘጋጀ፣ እንዲሁም ከመንግስት ጋር ተቀምጠው ለመነጋገር ደስተኛ የማይሆኑ አካላት እንኳ በጋራ ሆነው አንድ ሰላማዊ ውይይት መፍጠር እስካልቻሉ ድረስ በዚያች ሀገር ላይ ሰላምን ለማምጣት ማሰብ መቼም ቢሆን የሚሳካ አይሆንም። በሊንደን ዩኒቨርሲቲ በአፍሪካ ጥናት ማዕከል ፕሮፌሰር የሆኑት ጃን አቢከን መንግስት በአስቸኳይ ጊዜ አዋጁ ላይ ብቻ መተማመን የለበትም ይላሉ። ለውይይት ቦታ ወይም መድረክ መክፈት ይኖርበታል። ዓለም አቀፍ አይኖች የሚከታተሏቸው የንግግሮችና የውይይቶች መዋቅሮች መኖር አለባቸው። በሀገሪቱ ውስጥ መተማመንን ለመፍጠር አንድ እርምጃ ሊሆን ይችላል። ምክንያቱም ሀገሪቱ አሁን አብዝቶ የጎደላት ነገር መተማመን ነው። በመንግስቱና በሕዝቡ መካከል መተማመን ጠፍቷል። ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል በዚህ ሳምንት ባወጣው መግለጫ አሁን የተወሰደው የጸጥታ እርምጃ ተገቢ ምላሽ የሚፈልጉ ጉዳዮችን የሚሸፋፍን ነው ብሎታል። አምነስቲ አያይዞም ሌላ ዙር ሁከት ከመቀስቀሱ በፊት መንግስት ሊያስብበት ይገባል ብሏል። በኢትዮጵያ ጉዳይ ላይ ያተኮረውን የዕለቱን አብይ ርዕስ ነበር አድማጮች የተከታተላችሁት። አሁን ወደ መጽሔቱ የትንታኔ ርዕሶች እንሻገራለን። ከፍተኛ ትንቅንቅ የተካሄደበት የዩናይት ስቴትስ ፕሬዚዳንታዊ የምርጫ ዘመቻና ሂደት አብቅቶ ሰላማዊ ስልጣን ሽግግር ተጀምረዋል። አሜሪካውያን መራጮች ዶናልድ ትራምፕን ለቀጣዩ የአገሪቱ ፕሬዚዳንትነት መርጠዋል። መራራና መከፋፈል የታየበት የምርጫ ዘመቻ ካበቃ በኋላ የአሜሪካ ዲሞክራሲ መሠረት የሆነው ሰላማዊ የስልጣን ሽግግር ሂደት ተጀምሯል። የአሜሪካ ድምጹ ክሪስ ስሚክንስ ያጠናቀረውን ዘገባ ነው አዳነች ፍስታዬ ይዛ የቀረበችው። የዩናይትድ ስቴትስ የምርጫ ዘመቻ አብቅቷል። ይሁንና ሂለሪ ክሊንተን በዶናልድ ትራምፕ መሸነፋቸውን በሚመለከት በዋይት ሀውስ ቤተመንግስት ውጭ ከተሰባሰቡት ሰዎች ጥልቅ ስሜት የሚንጸባረቅባቸው አስተያየቶች ተሰምተዋል። በፖለቲካዊ መቋሰል የተሞላው የምርጫ ዘመቻ ካበቃ በኋላ ተመራጩ ፕሬዚደንት ዶናልድ ትራምፕ ሀገሪቱ ወደ አንድነት ስሜት እንድትመለስ ለማመቻቸት ሞክረዋል። ሂለሪ ክሊንተን ሀገራቸውን በማገልገል ላበረከቱት ሥራ ትልቅ ክብር የመስጠት ዕዳ አለብን። አሁን ተባብረን አንድ ሕዝብ የምንሆንበት ጊዜ ደርሷል እላለሁ። በውድድሩ የተሸነፉት ሂለሪ ክሊንተን በበኩላቸው ሰላማዊ ስልጣን ሽግግር እንዲካሄድ ጎራ የመለየቱ ተግባር አብቅቶ ከትራምፕ ጋር የመስራት ሀሳብ አቅርበዋል። በሕገ መንግሥት ላይ የተመሰረተው ዲሞክራሲያችን ሰላማዊ የስልጣን ሽግግር እንዲኖር ያስችላል። እኛም ይህንን ሕግ ማክበር ብቻ ሳይሆን የምንንከባከበው እሴት ነው። የባራክ ኦባማ አስተዳደርም የትራምፕ የሽግግር ቡድን የአዲሱን መንግሥት ሠራተኞችን በመቅጠር ተግባር አብሯቸው ይሠራል። ይህም የሀገሪቱን ሥራ የሚያንቀሳቅስ አዲስ ካቢኔ መመስረትን ያካትታል። ፕሬዚደንት ኦባማ ሰላማዊ ሥልጣን ሽግግር መካሄዱን ለማረጋገጥ እንደሚተባበሩ ገልጸዋል። አገሪቱን አንድ በማድረግና በመምራት ተግባር እንዲሳካላቸው መሠራት እየጣልን ነው። ሰላማዊ የሥልጣን ሽግግር ከዲሞክራሲያችን ምልክቶች አንዱ ነው። በቀጣዮቹ ጥቂት ወራት ውስጥም ይህን ለዓለም እናሳያለን። የምርጫው ዘመቻ ከማብቃቱ በፊት ትራምፕ የምርጫውን ውጤት የሚቀበሉ መሆናቸውን ከመግለጽ ተቆጥበው ስለነበረ በሰላማዊ የሥልጣን ሽግግር ሂደት ላይ ጥርጣሬ አሳድሮ ነበር። ተመራጩ ፕሬዚደንት ትራምፕ ሥልጣኑን ከመረከባቸው በፊት ሀገሪቱን አንድ የሚያደርጉ መልእክቶችን ማስተላለፍ ይኖርባቸዋል፣ ይላሉ ኖርማን ኤይሰን የተባሉት የፖለቲካ ተንታኝ። የቀጣይነት የተቀባይነትና የአካታችነት ስሜት ለማስተላለፍ ማድረግ ያለባቸው የመጀመሪያ እርምጃ ትናንት ያደረጉትን አይነት ንግግር ነው። የፕሬዚዳንታዊ ሽግግር ሂደት እምርታ ላይ የሚደርሰው እንደ አውሮፓ አቆጣጠር ጥር 20 ቀን የትራምፕ ፕሬዚዳንትነት የሚጀመርበት የቃለ መሐላ ስነ ስርዓት ሲፈጸም ነው። አድማጮች ተከታይም ከዚሁ ፕሬዚዳንታዊ ምርጫ ሂደቶችና ተከትለው ከመጡ ጉዳዮች ጋር እያያዛል። ባለፈው ማክሰኞ ፕሬዚዳንት ሆነው የተመረጡት ለዩናይትድ ስቴትስ አሜሪካውያን ረዥም ጊዜ ከፈጀውና ብዙም መከፋፈል ከፈጠረው የምርጫ ሂደት በፍጥነት በማገገም ለቀጣዩ ፕሬዚዳንት ዶናልድ ትራምፕ እድል እንዲሰጡና አብሮነታቸውንም እንዲያጠናክሩ የአገሪቱ መሪዎች እየወተወቱ ነው። ይህ እንዲህ እንዳለ የትራምፕ ፕሬዚዳንትነት አልዋጥ ያላቸው በሺዎች የተቆጠሩ አሜሪካውያን የተቃውሞ ሰልፎችን እያካሄዱ ነው። የአሜሪካ ድምፅ ዘጋቢዎች ከኒውዮርክና ከዋሽንግተን ዲሲ ያስተላለፏቸውን ዘገባዎች ሄኖክ ሰማግዜር ይዞ ቀርበዋል። በትናንትናው ዕለት የዶናልድ ትራምፕን አሸናፊነት በሕዝብ ፊት አምነው የተቀበሉት የዴሞክራቶቹ እጩ ሂላሪ ክሊንተን የሀሳብ ልዩነቶች ቢኖሩም ደጋፊዎቻቸው ለአዲሱ ፕሬዝደንት እድል እንዲሰጡ ጠይቀዋል ሀገራችን የገባችበትን ጥልቅ መከፋፈል አስተውላችኋል። አሁንም ግን በአሜሪካ እምነት አለኝ፣ ሁልጊዜም ይኖረኛል። እናንተም ተመሳሳይ አስተሳሰብ ካላችሁ ውጤቱን ተቀብላችሁ የወደፊቱን አስተውሉ። ዶናልድ ትራምፕ ፕሬዝዳንታችን ይሆናሉ። የመሪነት እድል እንዲያገኙ መፍቀድና <Darwin> <displaysSean> <Oliver> <I always> <Sabbath> <além> አይኖቻችንን ገልጠን የሚሰሩትን መመርመር ይገባናል እላለሁ። ሚስ ክሊንተን በንግግራቸው የአሜሪካ መልካም ቀናት ገና ወደፊት እንደሆኑ አሳስበዋል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በዛሬው ዕለት በዋይት ሃውስ ቤተ መንግሥት ተመራጩን ፕሬዚደንት ዶናልድ ትራምፕን አነጋግረዋል። በትናንትናው ዕለት ፕሬዝደንት ኦባማ ለሕዝብ ባሰሙት ንግግር አሜሪካውያን የፖለቲካ ልዩነቶቻቸውን አልፈው ለጋራ ጥቅም የሚሰሩባቸው የዳበሩ የዴሞክራሲ ባህሎችና ሕጎች አሏቸው ብለዋል። ተመራጩ ፕሬዚደንትና እኔ እጅግ የሰፉ የሐሳብ ልዩነቶች እንዳሉን ምስጢር አይደለም። ነገር ግን እንድታስታውሱ የምጠይቀው ከስምንት ዓመታት በፊት እኔና ፕሬዚደንት ቡሽ በጣም የጎሉ የሐሳብ ልዩነቶች ነበሩን። የፕሬዚደንት ቡሽ አስተዳደር ሠራተኞች በአስደናቂ የሥራ ብቃትና ክብር የሥልጣን ሽግግሩ እንዲከናወን ረድተውናል። በትናንትናው ዕለት የዴሞክራቲክ ፓርቲው መሪዎችና ሌሎችም የሕዝብ አስተያየት መሪዎች አሜሪካውያን በዴሞክራሲ ባህላቸው እንደሚያደርጉት ለመጪው ዘመናት ሀገራቸውን የሚያቀኑባቸውን የጋራ አማራጮች እንዲፈልጉ ሲጠይቁ ውለዋል። ሆኖም የዶናልድ ትራምፕ ፕሬዚዳንትነት አልዋጥ ያላቸው በሺዎች የሚቆጠሩ ሰልፈኞች ትናንት ማምሻውን በተለያዩ የዩናይትድ ስቴትስ ትላልቅ ከተሞች የትራምፕ ፕሬዚዳንትነትን በመቃወም ሰልፍ አካሂደዋል። በኒውዮርክ፣ በዋሽንግተን ዲሲ፣ ካሊፎርኒያና ሌሎችም አካባቢዎች የዶናልድ ትራምፕን መጪ ፖሊሲዎች በመቃወም መራጮች ድምጻቸውን አሰምተዋል። በዋሽንግተን ዲሲ ትናንት ማምሻውን ከተሰባሰቡ ሰልፈኞች መካከል ፍራንሴስካ ዋልሽ በትራምፕ አሸናፊነት ከባድ ስጋት እንዳደረባቸው ገልጸዋል። ብርቱ ፍራቻ ተሰምቶኛል። ቤተሰቤ ከኩባ የተሰበሰቡ የፖለቲካ ስደተኞች ያሉበት ነው። ይቺ ሀገር ተቀብላ ስላስተናገደችን ትልቅ ውለታ እንዳለብን ይሰማኛል። አሁን ግን ስጋትና ፍራቻ አውጦናል። ተመራጩ ፕሬዚደንት ዶናልድ ትራምፕ ጋር አብረው ለመስራት የዓለም መሪዎች መልእክቶቻቸውን እያስተላለፉ ይገኛሉ። በመጪው ሳምንት ከጃፓኑ ጠቅላይ ሚኒስትር ሽንዞ አቤ ጋር በኒውዮርክ ትራምፕ እንደሚገናኙ ተገልጿል። የዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚዳንት ሆኖ መመረጥ የዩናይትድ ስቴትስ አፍሪካን አስመልክቶ በምን ላይ ወይም ምን አንደምታ ይኖረዋል? ከፍተኛው አሳሳቢ ጉዳይና ግልጽም ያልሆነው የሚስተር ትራምፕ ፖሊሲ የአፍሪካ ንግድና ግብይት ላይ ሊያሳድር የሚችለው ተጽዕኖ ነው። አንዳንድ ገምጋሚዎች እንደሚሉትም ፕሬዚዳንትነታቸው የአፍሪቃ መሪዎች በማኅበራዊ ጉዳዮች ወደ ወግ አጥባቂነት እንዳያቀኑ ያደርጋል። የአሜሪካ ድምፅ ዘጋቢ ጂል ክሬግ ከናይሮቢ የላከችልን ዘገባ ትዝታ በላቸው ታቀርባለች። የቢሊዮኔሩ ነጋዴ ለዩናይትድ ስቴትስ ፕሬዝደንትነት መመረጥ አንዳንዶችን ደስ አሰኝቷል፣ ሌሎች ደግሞ ተጨንቀዋል። በዚያም ሆነ በዚህ ደንታ የሌላቸውም አሉ። የሆነ ሆኖ ሁሉም የአፍሪቃ መሪዎች የዶናልድ ትራምፕ ፕሬዝደንትነት በፖለቲካ በማኅበራዊ ጉዳዮችና በኢኮኖሚ ምን እንደምታ እንደሚኖረው መጠየቃቸው አይቀሬ ነው። ቦቲኝ ማርክ ኤሲ በአይቮሪ ኮስት የአቢጃን የአብጃን ዩኒቨርሲቲ ተቋም ገምጋሚ ናቸው። የአፍሪቃ ሀገሮችና በዩናይትድ ስቴትስ መካከል ስለነበረው አጎዋ ማለትም የተመረጡ የአፍሪቃ ሀገሮች በዩናይትድ ስቴትስ ገበያ እንዲሳተፉ እድል ስለሚሰጠው ሕግ ጥናት እየተካሄደ ነው። ጥናቱ የሚያሳየው አሉታዊ እንድምታም ዩናይትድ ስቴትስን የሚጎዳ ነው። ግን ማንኛውም ለውጥ ሊኖር ይችላል። የሚኖረው ለውጥ ደግሞ ትራምፕ ከተመረጡ ዩናይትድ ስቴትስ የተፈራረመቻቸውን ዓለም አቀፍ ሕጎች ሁሉ እንደገና አፍርሰው ለመደራደር ያቀረቡት ሀሳብ ላይ ይመረኮዛል ነው ያሉት። ቦቲኝ ማርክ ኤሲ አፍሪቃ ላይ ከፍተኛ እንድምታ የሚኖረውና ሙቀት እንዳይጨምር ዓለም ከተስማማበት ከፓሪሱ የአካባቢ ደህንነት ውል ትራምፕ ሊወጡ እንደሚችሉም ስጋት አለ። መልካም አስተዳደርን በተመለከተ ደግሞ በካሜሩን የሚገኙ የዓለም አቀፍ ጉዳዮች ተንታኝ ቻርለስ ኢቦኖ በአፍሪቃ ማህበራዊ ለውጥ እንዲኖር የትራምፕ አስተዳደር እምብዛም ጫና አያደርግ ይሆናል ይላሉ። በሰብአዊ መብት ረገጣ ጉዳዮች፣ በፅንስ ማቋረጥ መብት፣ በተመሳሳይ ፆታ ጋብቻ ጉዳይ እንዲሁም በልማት እርዳታ ጉዳዮች የአፍሪቃ መንግስታት በፕሬዚደንት ትራምፕ አስተዳደር ዘመን ጫናው ላላ ይልላቸዋል። ጫና ላይኖርባቸውም ይችላል። የትራምፕ ፕሬዚደንትነት ዩናይትድ ስቴትስን ወደ ወግ አጥባቂነት ስለሚመልስም በቋፍ ያሉት የአፍሪቃ መሪዎች ደስታውን አይችሉትም። የናይሮቢ ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ክፍል ኃላፊ አዳምስ ኦሉ የዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚደንት ሆኖ መመረጥ የአፍሪቃ መሪዎች የአህጉራቸውን ችግር በራሳቸው እንዲፈቱ እድል ይፈጥራል ይላሉ። ዶናልድ ትራምፕ በአሜሪካ ብሔራዊ ጥቅም ላይ እንጂ በዓለም ጉዳዮች ወይም የአፍሪቃ ጥቅም ላይ ስለማያተኩሩ፣ እኔ እንደምገምተው አንደኛ አፍሪቃውያን ከእርሳቸው ምንም መጠበቅ የለባቸውም። ለአፍሪቃ ችግር አፍሪቃውያን የራሳቸውን መፍትሄ ለመፈለግ ጊዜው አሁን ነው እላለሁ። ተመራጭ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በምርጫ ዘመቻቸው ወቅትም ስለ አፍሪቃ እምብዛም አላነሱም። ሁለት ቀን ከመመረጣቸው በፊት ባደረጉት ንግግር ግን የሚኒሶታ ክፍለ ሀገር የምትሰቃየው የሶማሊያን ስደተኞች ስለምታስተናግድ ነው ማለታቸው አይዘነጋም። በምርጫው ዕለት በዚያች ክፍለ ሀገር ሂለሪ ክሊንተን አሸንፈዋቸዋል። አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ ምሽቱ አራት ሰዓት ይቀጥላል ፕሮግራማችን። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 11 ከተቀበል ናቸው የእናንተ አስተያየቶች ጥቂቱ እንስማ። ድረስ ጥልኝ ዜዎች እንደምን አላችሁ? ሰላም ናችሁ ወይ? ከሁን ድረስ በለምተሰላልፉት መረጃዎች ሁሉ በጣም እጅግ ከልብ የሆነ ምስጋና እናቀርባለን። ክልክለኛ መረጃ ከእናንተ አካባቢ ነው የምናገኘው። እኔ አንድ ለመስጣት የፈለግኩት አስተያየት ስለ አሜሪካ ምርጫ ብዙ ብዙ አስተያየት ሰምተናል እና እስኪ የኢትዮጵያ ምርጫ ቦርድ ኃላፊ ነበሩት። እና ፕሮፌሰር መርጋ በቃና ሌሎችም እስኪ በዚህ ዙሪያ አስተያየት ቢጠይቁና ቢታናግሩ የሚሰጡትን አስተያየት ለመስማት ፈልገን ነው እና ከዚህ ምንድን ነው የሚማሩት ለወደፊት ለሀገራችን። እናመሰግናለን። ሁላችሁም ጋዜጠኞች ከልብ የሆነ አክብሮት አለኝ። ሰላሙኑ ይመስልኝ ጠመስልኝ ቪኤዎች እንደምናችሁ በምኖርበት በአሜሪካ ነገር የፕሬዚዳንቱ ምርጫ ትራምፕ በማሸነፋቸው ፕሬዚደንት ትራምፕ ተደስቻለሁ። ምንም እንኳን የመረጥኩት ለዴሞክራሲያዊ ተወዳዳሪ ሄለሪ ክሊንተን ቢሆንም፣ አሁን በቅጡ አፍሪካ ውስጥ ወይም ሌሎች ሀገሮች ውስጥ የሚደረገው አሜሪካን በሰጠችው መሳሪያ እና ገንዘብ የገዛ ሕዝባችን በመደብደብ ላይ ነው ያለው። ይህም ከፍተኛ ችግር በሀገራችን ውስጥ ፈጥሯል። ይህንን ችግር በአሁኑ በተደረገው ምርጫ የአዲሱ ፕሬዚደንት ሊፈቱልን ይችላል ብዬ አስባለሁ። ይኸውም የፖሊሲ ለውጥ በማድረግ ከዚህ በፊት ጌታቸው ረዳ የፈለገ ነገር ቢደረግ እኛና አሜሪካን ኮመን ኢንተረስት አለን በዛ ኢንተረስት መሰረት ውላችን ይቀጥላል እያሉ ሲያወሩ ሰምቻቸዋሉ። አሁን ያ ኢንተረስት መለወጫው ጊዜ ነው። የኢትዮጵያ ህዝብ መቀጠሉ ያቆማል ብዬ እገምታሉ። ለሰጣችን ዕድል አመሰግናለሁ። ምኖሩ በዋሽንግተን ዲሲ ዳንኤል ትራውን ይባላል። አዲሱ በቅድሚያ አስተያየቶቻችሁን ያደረሱን አድማጮች እናመሰግናለን። ሌሎቻችሁም ተሳተፉ። አዲሱ በትላንትና ሁለት ያቀረብነው አንድ ዜና እርማት አለን። ይቅርታ ጠይቀን መሰረት ማስያዝ አለብን። ማርሽ ቀያሪው ሻምበል ምሩጽ ይፍጠር እውቁ አትሌት ከዚህ ዓለም በሞት ተለይቷል በሚል የቀረበው ዜና የተሳሳተ ነው። በህይወት አለ እኔ በጣም ደስ ብሎኛል። አንድ ሁለት ሶስት ነገር፣ አንደኛ ሻምበል አልሞተም፣ ደስ ይላል። በህይወት እያለ ለማዋየት እድል አግኝተናል። ሁለተኛ ሶስተኛ ደስታ ለመጨመር ከፈለገ፣ እንዲህ አይነት ወሬ ሲወራ ሰው ረዥም እድሜ ይኖረዋል እና ሻምበል ረዥም እድሜ ይኖራል። ይህን ካልን በኋላ ግን ስላልተረጋገጠው መረጃችን ይቅርታ እንጠይቃለን። ብዙ ጊዜ በርቀት የምንሰማው ነገር ግን አየር ላይ የማይወጣ ነው። በኢትዮጵያ ቴሌቪዥን እና የኢትዮጵያ የተለያዩ መገናኛ ብዙሀን ናቸው ምንጮቹ። ያንንም ለማጣራት ያደረግነው ሙከራ በትክክል መቅረብ በሚችልበት አልነበረም። በስርጭት ላይ ሆነ መረጃውን ያገኘነው። ሆኖም ይቅርታ ሙሉ በሙሉ ይቅርታ መጠየቅ ያለብን ነው እንዳልከው ታዲያ፣ ሻምብል ምሩጽ ፍጠርን አግኝተን እናቀርባለን የሚኖረው አዲሱ ሁለት ዓመታት ያህል በሕክምና ክትትል ላይ መሆኑን በህመም ላይ መሆኑን ተገልጾልናል። በሚኖርበት ካናዳ ሕክምና እየተከታተለ መሆኑን በሆስፒታል ተገልጸዋል። ትላንትም እኔም ገለጽ እንዳረኩልህ ለአድማጭም ምናልባት ያስታውሳሉ። ቶሮንቶ በዚህ በስፖርቱ በሄድኩ ጊዜ ላገኘው፣ እንደውም ፍቅሩ ኪዳኔ የሆነ ልናገኘው ፈልገን በደንብ አያናግርም ስላሉን በጤናው መታወቅ አሁን ግን ደግሞ እየተሻለው ነው። መልካም ነው። የሆነ ማስተካከያችን አድማጮች፣ አሁን ወደሚቀጥለው ዝግጅት እናልፋለን። አሁን ደህና ነኝ፣ ቆንጆ ሁኔታ አገኛለሁ። በጣም ደህና ነኝ። በጣም በጣም በጣም በጣም የምገርምህ የኢትዮጵያ ህዝብ ሁሉ ጊዜ ጠዋት ማታ ከጎነኝ ነው የማይለየው እና እንዴት አይ ልግለጽልሽ። ይህን አስደንጋጭ ዜና ሁላችንም ሰምተናል፣ ሰምተሃል? አዎ ሰምቼያለሁ። እንደዚህ ሰዎች የቆጨኝ ነገር የለም። ሞት በእኔ አልተጀመረም። መረጃችን ይሄ ነው እንግዲህ። ድምጹን ሰምተናል። እኛም ቀደም ብለን ለመደወል እና በስፋት ለማውራት ዛሬ ተፈልግን፣ ስልኩን አላነሳም ግን፣ ሰሞኑን እናገኘዋለን መልሰን። ቃል በገባ ነው መሰረት እናቀርባለን። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ በአማርኛ ቋንቋ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ35 ያመለክታል። ርዕሰ ወሬዎቹን ባጫጭሩ ከአዲስ አበባ የዩናይትድ ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ የመጀመሪያውን የዋይት ሐውስ ጉብኝት ዛሬ ሀሙስ አድርገዋል። በዚህም ከፕሬዚዳንት ባራክ ኦባማ ጋር በሰላማዊ የስልጣን ሽግግር ዙሪያ ውይይት አድርገዋል። እንደ አውሮፓ አቆጣጠር ጥር 20 ወይም በኢትዮጵያ ንጋ ወይም በአማርኛ ጥር 12 ቀን ቃለ መሀል ላይ የሚፈጽሙት ተመራጭ ዶናልድ ትራምፕ የመንግስት መስሪያ ቤቶች ሁሉ ትብብር እንዲያደርጉላቸው ሚስተር ኦባማ አሳስበዋል። ትራምፕ በዚሁ በዋይት ሀውስ ጉብኝታቸውና ከፕሬዚዳንት ኦባማ ጋር ባላደረጉት ንግግር የፕሬዚዳንት ኦባማን ምክር፣ የስራ ልምድም እንዲም የሚፈልጉን ተናግረዋል። ተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቢሮአቸውን ተረክቦ ስራ ለመጀመር የሚያደርጉትን መሰናዶ አንድ ብለዋል። በዚህም በምርጫ ዘመቻ ወቅት ካስተላለፏቸው መልእክቶች አኳያ ለአንዳንድ የዩናይትድ ስቴትስ ሸሪክ ሀገሮች ጸጥታንና ደህንነትን በተመለከተ ዋስትና ሰጪ ንግግር እያደረጉ መሆናቸው ይሰማል። አሜሪካውያን ዶናልድ ትራምፕን ቀጣዩ የአገሪቱ ፕሬዚዳንት አድርገው መርጠዋል። እናም መራራና ከፋፋይ የሆነው ምርጫ ካበቃ በኋላ የአሜሪካ ዲሞክራሲ መሰረት የሆነው የስልጣን ሽግግር በየአቅጣጫው ተጀምሯል። ለምሳሌም ከውጭ ሀገራት ጋር በሚያደርጉት ንግግር የጃፓን ጠቅላይ ሚኒስትር ሺኖ አቤ አንዱ ናቸው። በዚህ ወቅት ሁለቱ ባደረጉት ንግግር የሁለቱ ሀገሮች ወዳጅነት ቋሚና ዘላቂ እንደሆነ አስምረውበታል። አድማጮች ወደ ሁለተኛው አጋማሽ ዘልቀናል። የዓለም መሪዎች በዩናይት ስቴትስ አዲሱ ፕሬዚዳንት ምርጫን የተሰጡት አስተያየትና የትራምፕ ፖሊሲ የዓለም መሪዎች ከትናንት በስቲያ ማክሰኞ በተጠናቀቀው ዩናይት ስቴትስ ፕሬዚዳንታዊ ምርጫ ዶናልድ ትራምፕ በተመረጡበት አስገራሚ የተሰኘ ድል አስተያየት እየሰጡ ነው። ተመራጩ ፕሬዚዳንት በአንዳንዶቹ አንገብጋቢ የዓለም ጉዳዮች አሜሪካ የምትከተላቸውን ፖሊሲዎች ወይም አቋም ይቀይራሉ ብለው የውጭ ፖሊሲ ተንታኞች የሚጠብቁ መሆናቸውም ተመልክተዋል። የአሜሪካ ድምፁ ጄፍ ካስተር እና ኒክ ቺንግ ያጠናቀሯቸውን ሁለት ዘገባዎች አጣምራ ቆንጂት አየለ ይዛ ቀርባለች። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ሞስኮ ውስጥ ጉብኝት ላይ ካሉ የውጭ ሀገር እንግዶች ጋር በተገኙበት ሥነ ሥርዓት ላይ ሆነው ለተመራጩ ፕሬዝደንት የእንኳን ደስ ያለው መልእክት አስተላልፈዋል። አዲስ ተመራጩ ፕሬዝደንት ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት የሀገራቸውንና የሩሲያን ግንኙነት ለማደስ እንደሚፈልጉ መናገራቸውን ያስታወሱት ፑቲን የሀገሮቻችንን ግንኙነት ለማደስ እኔም በጉጉት የምጠብቅ ነኝ ብለዋል። በተደጋጋሚ እንዳልኩት የሩሲያና የአሜሪካ ግንኙነት የተዳከመ ደረጃ ላይ የደረሰው በእኛ ጥፋት አይደለም። የሆነ ሆኖ ሩሲያ ከዩናይትድ ስቴትስ ጋር ሙሉ ግንኙነቷን ለመቀጠል ትፈልጋለች ዝግጁም ናት። ከበርሊን ደግሞ የጀርመን ቻንስለር አንገላ መርክል የዩናይትድ ስቴትሱ ፕሬዝደንታዊ ምርጫ ዘመቻ በተደጋጋሚ ለመቀበል የሚከብዱ ፍጥጫዎች የተንጸባረቁበት ሲሉ የገለጹት የተሰማበት እንደነበረ አስታውቀው፣ ይሁን እንጂ ከአዲሱ አስተዳደር ጋር አብረው እንደሚሰሩ ቃል ገብተዋል። ዶይችላንድ ኡንድ አሜሪካ ዚንድ ዱርች ዌርተ ቨርቡንድን ዴሞክራቲ ፍራይሃይት። ጀርመንና አሜሪካ በእሴቶቻቸው የተቆራኙ ሀገሮች ናቸው። ዲሞክራሲ፣ ነጻነት፣ የህግ የበላይነት፣ ሰብአዊ ፍጥሩን ከመጣበት ቦታ ከቆዳ ቀለሙ፣ ከሃይማኖቱ፣ ከጾታው፣ ከወሲባዊ ባህሪው ወይም ከፖለቲካ አመለካከቱ ነጻ በሆነ መንገድ ክብር መስጠት እነዚህን እሴቶች መሰረት በማድረግ እኔም ለቀጣዩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በቅርብ ትብብር ለመስራት ቃል እገባላቸዋለሁ። ፓሪስ ውስጥ ንግግር ያደረጉት የፈረንሳይ ፕሬዚደንት ፍራንሷ ኦላንድ ሚስተር ትራምፕን እንኳን ደስ ያለው ቢሉም የዩናይትድ ስቴትስ ምርጫ ያልታወቀ ምዕራፍ ከፍቷል ብለዋል። ይሁንና ፈረንሳይ ሳት ዘገይ ከአዲሱ የአሜሪካ አስተዳደር ጋር መስራት እንደምትጀምር አስታውቀዋል። ሜ ለ ፍሬ አቭክ ቪጂላንስ የሆነ ሆኖ በግልጽነትና በጥንቃቄ ነው ከተመራጩ ፕሬዚዳንት ጋር መስራት የምንጀምረው ምክንያቱም ዶናልድ ትራምፕ በአሜሪካ ምርጫ ወቅት ለተናገሯቸው ነገሮች የምንሰጠው መልስ ከዩናይትድ ስቴትስ ጋር ባሉን እሴቶች፣ የጋራ ጥቅሞችና በሁለቱ ህዝቦቻችን የጋራ ታሪክ ላይ የሚመረኮዝ ነውና። ተመራጩ ፕሬዚደንት አንገብጋቢ በሆኑ በአንዳንዶቹ የዓለም ጉዳዮች ላይ ዋሽንግተን የምትከተለውን አቋም እንደሚቀይሩ ነው የውጭ ፖሊሲ ኤክስፐርቶች የሚጠብቁት። ሽብርተኝነት የደቀነው ስጋት፣ የመካከለኛው ምስራቅ ግጭት፣ ሩሲያ በዩክሬን ላይ ያደረሰችው ወረራና ከጊዜ ወደ ጊዜ ገነን እያለች በመጣችው በቻይና ጉዳይ ጨምሮ አዲስ ተመራጩ ፕሬዚደንት የአሜሪካን ብሔራዊ ጥቅም የሚመለከት ብዛት ያላቸው ዓለም አቀፍ ፈተናዎች ይጠብቋቸዋል። ትራምፕ ከግንባር ቀደም ትኩረቶቻቸው አንዱ ሁከተኛ ጽንፈኝነትን ድል መምታት እንደሚሆን አሳውቀዋል። ብዙዎች ተንታኞች ግን በምረጡኝ ዘመቻቸው ወቅት ሲሉት የነበረው አነጋገር አይጠቅማቸውም ይላሉ። ደርል ዌስት የብሩኪንግስ ተቋም አባል ናቸው። በዓለም መድረክ ላይ ስትሆን የምታደርገውን ሁሉ ሰው ይከታተላል። ቃላት ችግር እንደሚያስከትሉ ቃላት በሰዎች ዘንድ ቦታ እንዳላቸው ትደርስበታለህ። ችግሮችን በተመለከተ ስትናገር፣ ግጭቶችን የምትገልጽበትን መንገድ፣ እንዴት ልትፈታቸው እንደምትሞክር፣ ይህ ሁሉ ብዙ ትርጉም አለው። ዶናልድ ትራምፕ በዘመቻቸው ወቅት የኦባማ አስተዳደር በተቀናቃኝነት ከሚመለከታት ከሩሲያ ጋር መስራት ጥቅም እንዳለው ሲናገሩ ተሰምተዋል። ይህ አመለካከት ብዙዎች የውጭ ኤክስፐርቶችን አስጨንቋል፣ ግራ አጋብቷልም። የአትላንቲክ ምክር ቤት አባሉ ጃን ኸርብስት እንደሚከተለው ያብራሩታል። በቅርብ ጊዜያት ሲናገሩ ከነበረው በመነሳት ፖሊሲያቸው እንዲህ ነው ለማለት ወይም ለመረዳት ብንሞክር በጣም የሚያሳስብ ሆኖ እናገኘዋለን። ሩሲያ ዩክሬን ላይ ያደረሰችውን ወረራ በተመለከተ አላዋቂነታቸው ለሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ለአጋሮቻችን ያሉብንን ኃላፊነቶች አስመልክቶ የሚያነሷቸው ጥያቄዎች እነዚህ ሁሉ በጣም አደገኛ ናቸው። አንዳንድ ተንታኞች የተመራጩ ፕሬዚደንት የውጭ ፖሊሲዎች የማይጨበጡ እንደሚሆኑ ቢናገሩም አስተዳደራቸው በዓለም ጉዳዮች የሚከተለውን አቋም አስመልክቶ ፍንጭ ለማግኘት ለካቢኔ ሚኒስትርነትና ለሌሎችም ከፍተኛ የመንግስት ስልጣን ቦታዎች እነማንን እንደሚሸሙ ለማየት እየጠበቁ ነው። ዶናልድ ትራምፕ አስተዳደሩን ሲረከቡ ከዋና ዋና የኔቶ አባል ሀገሮች መሪዎች ጋር መስራት ይኖርባቸዋል። እንደ አጋጣሚ ደግሞ እነዚህ ዋና ዋና መሪዎች ሴቶች ናቸው። ትራምፕ ደግሞ በምረጡኝ ዘመቻቸው ወቅት ሴቶችን የማያከብሩ ተብለው ሲወነጀሉ ቆይተዋል። ይህ መሆኑ ታዲያ አዲስ ተመራጩ ፕሬዚደንት ዩናይትድ ስቴትስ የዚህን እጅግ ጠንካራ ህብረት አባል ሀገሮች ከጥቃት ለመጠበቅ የገባቸውን ቃል ያከብሩ ይሆን በሚለው ስጋት ላይ ተጨማሪ ጥያቄ አክሏል። ትራምፕ ለኒውዮርክ ታይምስ በሰጡት ቃለመጠይቅ ዩናይትድ ስቴትስ የኔቶን አባል ሀገሮች ከሩሲያ ወረራ የምትጠብቀው ለህብረቱ የሚገባቸውን መዋጮ የከፈሉ ከሆነ ብቻ ነው በማለታቸው ህብረቱንና የመከላከያ ጉዳይ ተንታኞችን አስደንግጠው ቆይተዋል። የለንደን ኪንግስ ኮሌጅ ተንታኟ ክሪስትን ቼንግ ይህ ብዙ ሀገሮችን በተለይም የምስራቅ አውሮፓ ሀገሮችን የሚያስፈራ መሆኑን ይናገራሉ። እሳቸውና ሌሎችም ተንታኞች እንደሚሉት የሚያስፈራው የኔቶን ህብረት በሚመለከት የተናገሩት ብቻ ሳይሆን በምረጡኝ ዘመቻቸው ወቅት ሴቶችን አስመልክቶ ሲናገሩ በነበረው የንቀት አነጋገር የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይን እና የጀርመኗን ቻንስለር አንገላ መርክልን ከመሳሰሉት ታላላቅ የኔቶ መሪዎች ጋር የሰመረ ግንኙነት እንዳይኖራቸው ሊያደናቅፍ ይችላል በማለት ነው። ምስስ ሜይ እና ምስስ ሜርክል እጅግ ሙያዊ በሆነና በሞቀ መንገድ የሚቀበሏቸው ይመስለኛል። ያን ካልኩ በኋላ ግን እንደ ሴት እኚህ ሰው ከአሁን ቀደም የተናገሩትንና ያደረጉትን ሁሉ እንዳልሆነ ማለፍ በጣም ከባድ እንደሚሆን እገምታለሁ። ተንታኞች ይህን ይበሉ እንጂ አብዛኞች እንደሚስማሙበት ትራምፕ ቴሬሳ ሜ የሚሆኑ መርክል የሚጋሩት አንድ ነጥብ አለ። ያም የስራ ጉዳይ የስራ ጉዳይ መሆኑን ነው። እኒህ እጅግ ለወጥ ያሉ አዲስ ተመራጭ ፕሬዚደንት፣ ኔቶን በተመለከተ ምን እንደሚያደርጉ በቀጣዮቹ ወራት የሚታይ ይሆናል። አድማጮች አሁን የደረሰን ዜና አለ። ቅድም በመግቢያችን እንደጠቆም ነው የተመራጩ ፕሬዚዳንት ዶናልድ ትራምፕ እና ፕሬዚዳንት ኦባማ በዋይት ሀውስ ተገናኝተዋል። አዲሱ ዜና ደርሰዋል። ቀደም ሲል ያለን ዜና ነው። ሁለቱ ዶናልድ ትራምፕ እና ፕሬዚዳንት ባራክ ኦባማ ዛሬ ዋይት ሀውስ ተገናኝተዋል፣ የሀሳብ ልውጥ አድርገዋል። በተለይ ሰላማዊ የስልጣን ሽግግርን በተመለከተ ሁለቱ ውይይት አድርገዋል። ትራምፕ የፕሬዚዳንት ኦባማን ምክር እንደሚሹም በዚህ ወቅት ገልጠዋል። ቀደም ሲል ከዋይት ሀውስ የወጣ መግለጫ እንዳመለከተው ሰላማዊ የስልጣን ሽግግር የአሜሪካ ዲሞክራሲ መሰረታዊ መርህ መሆኑ በመግለጫው ላይ ተመልክቷል። ከተመራጭ ፕሬዚደንት ትራምፕ ጋር ግሩም የሆነ ውይይት ለማድረግ ዕድል አግኝቻለሁ። በብዙ ጉዳዮች ላይ ተወያይተናል። የዋይትሃውስ ድርጅታዊ ጉዳዮች፣ የውጭ ፖሊሲ ጉዳዮች፣ የአገር ውስጥ ፖሊሲ ጉዳዮች አንስተን ተነጋግረናል። ትናንት ማታ እንዳልኩት በቀጣዮቹ ሁለት ወራት ውስጥ የእኔ ቁጥር አንድ ቅድሚያ ትኩረት ተመራጩ ፕሬዚደንት ስኬት እንዲያገኙ የሚያስችል ሽግግር ማከናወን ይሆናል። ተመራጩ ፕሬዚደንት ከእኔ አስተዳደር ቡድን ጋር አብረው ለመስራት ፍላጎት እንዳላቸው መግለጻቸው ጥሩ ስሜት አሳድሮብኛል። ለተመራጩ ፕሬዝደንት ሁሉም የተሳካ እንዲሆን ይህ ግንኙነቶችን ያረጋግጣል። ተመራጩ ፕሬዝደንት ከእኔ አስተዳደር ቡድን ጋር ለመስራት ፈቃደኛነት በማሳየታቸው ተበራትቻለሁ። በዚህች ታላቅ ሀገር ላይ የተጋረጡ ችግሮች ለሁላችንም አሳሳቢ ናቸው። ያለ ፓርቲና ያለ ፖለቲካ ልዩነት ሁላችንም ተባብረን መስራት አስፈላጊ ነው ብዬ አምናለሁ። ቀዳማዊ እመቤት ቀዳሚት እመቤት ሚሼልም መጪዋን እመቤት አነጋግረዋል። ቤተሰቡ ይህን ሽግግር በሚያደርግበት ወቅት ለዚህ በመብቃታቸው መደሰታችንን ሊያውቁ ይገባል። ዶናልድ ትራምፕ በበኩላቸው ኦባማን አመስግነው ምክክር እንደሚፈልጉ ተናግረዋል። አዎ፣ በጣም አመሰግናለሁ ፕሬዚዳንት ኦባማ። በቅርብ መታወቅ ይኖርብናል። ከዚህ ቀደም ተገናኝተን አናውቅም። ለአንድ ሰዓት ተኩል ያህል በዘለቀው ንግግራችን ትልቅ አክብሮት እንዳለ ገልጫለሁ። ከዚያ በላይም ልንነጋገር እንችል ነበር። የተለያዩ ጉዳዮችን አንስተን ተነጋግረናል። አንዳንዶቹ ድንቅ ናቸው። አንዳንዶቹም ለሁላችንም ጥሩ ናቸው። ከፕሬዚዳንቱ ጋር ወደፊትም መስራት ፍላጎት አለኝ። ምክራቸውን ጨምሮ፣ በፈተናዎች በብርቱ ጥረቶች እና በአንዳንድ ታላላቅ ስኬቶችም ላይ መመካከር እፈልጋለሁ ነበር ያሉት። አድማጮች አሁን ወደ ተከታዩ ቅንብር እናልፋለን። አሁንም ከነኚሁ ርዕሶች ጋር ያቆየናል። የተባበሩት መንግሥታት ድርጅት የአየር ንብረት ለውጥ ጉባኤ በዚህ በያዝነው ሳምንት ሞሮኮ ውስጥ ይካሄዳል። ለዚህ ጉባኤ ታዲያ የዶናልድ ትራምፕ ለዩናይትድ ስቴትስ ፕሬዚዳንት ሆኖ መመረጥ በጎ ዜና አልነበረም ይላል። የብርድ ስሜት ለቆበታል ያሉ ብዙዎች ናቸው ይላል ሄንሪ ራጅዌል ያጠናቀረውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርበዋል። የሞሮኮው ጉባኤ አጀንዳ ባለፈው አመት ፓሪስ ላይ ለተፈረመው እጅግ ታሪካዊ የተባለ የአየር ንብረት ዓለም አቀፍ ስምምነት አፈጻጸም የፖሊሲ ዝርዝሮችን ማውጣት ነው። ትራምፕ ግን ያንን የዩናይትድ ስቴትስ የፈረመችውን ስምምነት እንደሚቀዱ ዝተዋል። የተዘጉ የከሰል ድንጋይ ቁፋሩና ማምረቻ ተቋማትን እንደገና እንደሚከፍቱ፣ የተፈጥሮ ዘይት ልማትና ብዝበዛ ፕሮጀክቶችን እንደሚያጠናክሩና እንደሚገፉባቸው ተናግረዋል። መጪው የትራምፕ አስተዳደር በእውኑ ለፓሪው ስምምነት አስደንጋጭ አደጋና ብርቱ ስጋት ነው። የዓለማችን የአየር ንብረት ለውጥ ለመቆጣጠርና ለመለማመድ ለሚደረገው ጥረት የጀርባ በረዶ ነው። አሜሪካ ብሎክ ደሴት ላይ የመሠረተችው በንፋስ ኢነርጂ ማመንጫ ፕሮጀክት በዚህ በያዝነው ወር ውስጥ ሙሉ ሥራ ይጀምርና ለ17,000 ቤቶች የኤሌክትሪክ ኃይል ያቀርባል ዩናይትድ ስቴትስ ከዋናው መሬቷ ውጪ ባህር ላይ ያቋቋመችው የመጀመሪያው የንፋስ ኃይል ማመንጫ ፕሮጀክት ነው። ይህንን የኃይል ማመንጫ ለመገንባት ስምንት ዓመታትን ጠይቋል። ዩናይትድ ስቴትስ በእነዚህ ባለፉት ስምንት ዓመታት ውስጥ የአየር ንብረት ለውጥን ለመጋፈጥ የመሪነት ድርሻ ለመጫወት በብርቱ ስትጥር ቆይታለች ስ አሁን የምናያቸውን የተፋጠነ እንቅስቃሴ ከምናይባቸው የፓሪስ ስምምነት ከተደረሰባቸው ከተፈረመባቸውና በሀገሮችም እንዲጸድቁ ከተደረገባቸው ምክንያቶች አንዱ ይኸው የዩናይትድ ስቴትስ መሪነቱን መውሰድ ነው። የግራንታም የአየር ንብረት ለውጥ ምርምርና ጥናት ኢንስቲትዩት ፕሮፌሰር ሳሙኤል ፍራንክ ሃውዘር ናቸው። የፓሪሱ የአየር ንብረት ስምምነት የሚደነግገው የዓለም የሙቀት መጠን ከኢንዱስትሪ አብዮት ዘመን በፊት ከነበረበት ደረጃ ከሁለት ዲግሪ ሴልሽየስ ከፍ እንዳይል ማድረግ የሚያስችሉ እርምጃዎችን በዓለም አቀፍ ደረጃ መውሰድ ነው። ከእነዚያ እርምጃዎች አንዱም ሙቀት አማቂ የሆኑ ጋዞችን ምርትና ወደ ከባቢ አየር መልቀቅን መቀነስ ነው። ግሪን ሃውስ ጋስስ ይባላሉ እነዚያ በካይ ጋዞች። ዶናልድ ትራምፕ ከመመረጣቸው ጥቂት ቀደም ባለ ቀን ባወጡትና በይፋ ባሳወቁት የሥልጣን ዘመናቸው የመጀመሪያዎቹ መቶ ቀናት አከናውናቸዋለሁ ካሏቸው እቅዶቻቸው አንዱ ይህን የፓሪስ ስምምነትን መቅደድና ፊታቸውን አሜሪካ በኢነርጂ ምርት ራሷን እንድትችል ወደ ማድረግ እርምጃ ማዞር ነው። ማዕድን ቆፋሪዎችን ወደ ስራቸው እንመልሳለን። ማዕድን ቆፋሪዎችን ወደ ስራቸው እንመልሳቸዋለን። ማዕድን ማምረቻዎቹን መልሰን እንከፍታቸዋለን። የዋሽንግተን ፊቷንና ጉዞዋን እንዲህ የኋልዮሽ መቀልበስ የዓለምን የተፈጥሮ አካባቢ ብክለት ለመቆጣጠር እየተደረገ ያለውን ጥረት አብዝቶ እንደሚጎዳው፣ እንደሚፈታተነው እየተደረገ ያለውን ጥረት አብዝቶ እንደሚቀንሰው ፍጹም ርቱዕ ነው። የግራንታሙ ተመራማሪ ፕሮፌሰር ፍራንክ ሃውዘር እንደሚሉት ያንን የመሪነት ሚና ማቆም ያለምንም ጥርጥር ወና የሆነ ክፍተት ይፈጥራል። መልካም ዜና ሊባል ከተቻለ አንዱ መልካም ዜና ሊሆን የሚችለው ነገር የፓሪሱ ስምምነት አሁን እንዳለው ሁሉ ኃይል ኖሮት የሚቀጥል ከሆነና ዩናይትድ ስቴትስ የስምምነቱ አካል ከሆነች ከስምምነቱ መውጣት የመግባቱን ያህል እንዲህ ዋዛና ቀላል አይሆንም። ሞሮኮ ላይ ሊሰባሰቡ የተጠራሩት የአየር ንብረት ለውጥ ጉዳይ ተሟጋች የሆኑ ልዑካን የተሠራው ሁሉ መና ሊሆን፣ የተቋጠረው ሁሉ ሊፈታ፣ የተሰበሰበው ሁሉ እንግዲህ ሊበተን ይችላል የሚል የበረታ ፍርሃት አላቸው። ትራምፖች ከፓሪሱ ስምምነት የሚወጡ ከሆነ ሁሉም ነገር የኋልዮሽ ይሄዳል። ይህ ደግሞ ለዓለም ጥሩ አይሆንም። የማላዊው እንደራሴ ዌራም ምናሴ ችላንጋ ናቸው እንዲህ የሚሉት። ወደ ብሎክ ደሴት ስንመለስ የአየር ንብረት ለውጥ ቁጥጥር ደጋፊዎችና ዘማቾች እንግዲህ ያለው ተስፋ የነፋስ ኃይል አጠቃቀምን ማብዛት መሆኑን ይናገራሉ። የዩናይትድ ስቴትስ የዱር ሕይወት ፊታቸውን የዩናይትድ ስቴትስ የዱር ሕይወት ፌዴሬሽን ባልደረባዋ ካትሪን ባውስ አንዷ ናቸው። ባህርና ውቅያኖሶች ላይ ያለው የነፋስ ግፊት እጅግ ብርቱ በመሆኑ የማንንም አስተዳደር ቀልብ ያሸንፋል ተብሎ ይታመናል። የትራምፕ ድል በአየር ንብረት ፖሊሲ ላይ የሚኖረው ተጽዕኖ ምን እንደሚያመጣ ለመጪ ብዙ ወራት ላይታወቅ ይችላል። የፓሪስ ስምምነት ዕጣ ፈንታም ምን ሊሆን እንደሚችል ዛሬ ላይ ቆሞ መነጋገር አዳጋች ነው። የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የአሳድ መንግስት በሶሪያ ሕዝብ ላይ ለሦስተኛ ጊዜ በተፈጸመው የኬሚካዊ ጦር ጥቃት ኃላፊ መሆኑን ጉዳዩን ያጣራው ነፃ የባለሙያዎች አካል አረጋግጧል። ኬሚካዊ የጦር መሳሪያ መጠቀምን ለመከላከል ከተባበሩት መንግስታት ጋር በመተባበር የሚሰራው ድርጅት ባለፈው የአውሮፓውያኑ ወር ይፋ ያደረገው ሪፖርት በ2015 ክመናስ ከተማ ላይ የክሎሪን ኬሚካዊ ጥቃት ያደረሱት የሶሪያ አረብ ጦር ኃይሎች ናቸው ሲል ደምድሟል። ድርጅቱ አሁን በመጨረሻ ይፋ ያደረገው ሪፖርት የወጣው የሶሪያ አረብ ጦር ኃይሎች ሄሊኮፕተሮችን በመጠቀም በክሎሪን ጋዝ የተሞሉ በርሜሎችን በሳርሚን ከተማ ሲቪሎች ላይ ጥለዋል የሚለውን የነሐሴ 208 ዓ ም ሪፖርቱን ተከትሎ ነው። በ2014 እንደ አውሮፓውያን ዘመን አቆጣጠርም በታልሜኔስ ከተማ ላይ ተመሳሳይ ጥቃት ማድረሱንም ሪፖርቱ አክሏል። ያ ሪፖርት በዳይሽ በ2015 ማሪያ ከተማ ላይ የመስታርድ ጋዝ መጠቀምንም አጋልጧል። ይኸው ኬሚካዊ የጦር መሣሪያ መጠቀምን ለመከላከል ከተባበሩት መንግሥታት ጋር በጋራ የሚሠራው ድርጅት በሪፖርቱ ጥቃቱን የፈጸሙና ለመፈጸም ያቀዱ የሶሪያ ባለስልጣናት በኃላፊነት መጠየቅ ያለባቸው መሆኑ እጅግ አስፈላጊ መሆኑን የመርማሪው ድርጅት ኃላፊዎች እምነት ነው ብሏል። ይልና የቪኦኤ ርዕሰ አንቀጽ ሀተታውን ይቀጥላል። የዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት ምክትል ቃል አቀባይ ማርክ ቶነር ሲናገሩ ይህ የመርማሪ ድርጅቱ ሪፖርት ያረጋገጠልን ነገር ቢኖር የአሳድ መንግስት ሆን ብሎና በተደጋጋሚ ኬሚካዊ የጦር መሳሪያ በገዛ ሕዝቡ ላይ ይጠቀም እንደነበር ለአመታት የምናውቀውን እውነታ ነው ብለዋል። የዩናይትድ ስቴትስ ብሔራዊ ጸጥታ ጉባኤ ቃል አቀባይ ኔድ ፕራይስ በበኩላቸው የአሳድ መንግሥት ዓለም አቀፉን ኬሚካዊ የጦር መሳሪያ መጠቀም የሚከለክለውን ድንጋጌ መተላለፉን አጥብቀው አውግዘዋል። ዩናይትድ ስቴትስ አሉ ኔድ ፕራይስ አክለውም ዩናይትድ ስቴትስ ከዓለም አቀፍ ሸሪኮቿ ጋር መስራቷን በመቀጠል የዓለሙን ድርጅት የጸጥታ ምክር ቤትና የኬሚካዊ ጦር መሣሪያ መጠቀም የሚከለክለውን ድርጅት ጨምሮ አስፈላጊውን ዲፕሎማሲያዊ አሰራር ተጠቅማ ተጠያቂነት ተግባራዊ እንዲሆን ታስደርጋለች። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት በውሳኔ ቁጥር 2314 መሠረት የመርማሪው አካል የሥራ ጊዜ እስከ ህዳር 7 ቀን 2009 ዓ ም ድረስ እንዲቀጥል ባለፈው ሳምንት በሙሉ ድምፅ ተስማምቷል። ያን ያደረገውም ምክር ቤቱ በቂ ጊዜ አግኝቶ የመርማሪውን አካል የሥልጣን ዘመን እስከ አንድ ዓመት ለማራዘም በሚል መሆኑ ተገልጿል። መርማሪው ነፃ አካል ተጨማሪ ጊዜ ሲያገኝ በሶሪያ ኬሚካዊ የጦር መሣሪያ መጠቀምን ሁኔታ በስፋት ለማጥናት ያስችለዋል ተብሎ ይታመናል ይልና የቪዮርስ አንቀጽ ሐተታውን ሲያጠቃልል በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ ምክትል ተጠሪ አምባሳደር ሚሼል ሲሶን የጸጥታው ምክር ቤት የውሳኔ ቁጥር 2314ን ማሳለፉ ያስደሰታቸው መሆኑን ጠቅሰው ምክር ቤቱ በተጨማሪ ግን ሶሪያ ውስጥ ኬሚካዊ የጦር መሳሪያ ለውጊያ በመጠቀሙ ተግባር የተሳተፉትን ሁሉ ማውገዝና በኃላፊነት እንዲጠየቁ ማድረግ አለበት። ይህን ለማድረግ የሚረዳን ደግሞ ይኸው ኬሚካዊ የጦር መሳሪያ መጠቀምን ለመከላከል ከዓለሙ ድርጅት ጋር በጋራ የሚሰራው ድርጅት ነው ብለዋል ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ዘግየት ብሎ የደረሰንን ዜና በድጋሚ እናሰማለን። የዩናይት ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ የመጀመሪያውን የዋይት ሀውስ ጉብኝታቸውን ዛሬ ሐሙስ አድርገዋል። ከፕሬዚዳንት ባራክ ኦባማ ጋር ተገናኝተውም ሰላማዊ የስልጣን ሽግግር በሚደረግበት ሂደት ዙሪያ ተወያይተዋል። ጥር 12 ቀን ቃለ መሐላ የሚፈጽሙት ተመራጭ ፕሬዚዳንት ዶናልድ ትራምፕ የመንግስት መስሪያ ቤቶች ሁሉ ትብብራቸውን እንዳይነፍጓቸው ሲሉ ነው ሚስተር ኦባማ ያሳሰቡት። የሁለቱ ንግግር ተከትሎ ሚስተር ትራምፕ ይህን ብለዋል። በጣም አመሰግናለሁ ፕሬዚዳንት ኦባማ። በቅርብ መተዋወቅ ይኖርብናል። ከዚህ ቀደም ተገናኝተን አናውቅም። ለአንድ ሰዓት ተኩል ያህል በዘለቀ ንግግራችን ትልቅ አክብሮት እንዳለኝ ገለጫለሁ። ከዚያም በላይ ልንነጋገር እንችል ነበር። የተለያዩ ጉዳዮችን አንስተን ተናግረናል። አንዳንዶቹ ድንቅ ናቸው፣ አንዳንዶቹም ለሁላችንም ጥሩ ናቸው። ከፕሬዚዳንት ጋር አብሮ የመስራት ፍላጎት አለኝ። ምክራቸውን ጨምሮ በፈተናዎች በብርቱ ጥረቶችና በአንዳንድ ታላላቅ ስኬቶችም ላይ መመካከር እፈልጋለሁ። ሚስተር ኦባማ በበኩላቸው ሚስተር ትራምፕን በዋይት ሐውስ ተቀብለው ካነጋገሩ በኋላ አስተያየት ሰጥተዋል። ከተመራጭ ፕሬዚደንት ትራምፕ ጋር ግሩም የሆነ ውይይት ለማድረግ እድል አገኝቻለሁ። በብዙ ጉዳዮች ላይ ተወያይተናል። የዋይት ሐውስ ድርጅታዊ ጉዳዮች፣ የውጭ ፖሊሲ ጉዳዮች፣ የአገር ውስጥ ፖሊሲ ጉዳዮች አንስተን ተነጋግረናል። ትናንት ማታ እንዳልኩት በቀጣዮቹ ሁለት ወራት ውስጥ የእኔ ቁጥር አንድ ቅድሚያ ትኩረት ተመራጩ ፕሬዚደንት ስኬት እንዲያገኙ የሚያስችል